አስተያየታቸውን ለዶችቬሌ የሰጡት የምስራቅ ሐረርጌ ዞን ጭናክሰን ወረዳ ዳሪሙ ቀበሌ ነዋሪዎች በሶማሌ ክልል ቱሉ ጉለድ በኩል በታጣቂዎች ታግዞ ይፈጸምብናል ባሉት ጥቃት በአካባቢው ተረጋግተው ለመኖር አለመቻላቸውን ይገልጻሉ። ነዋሪዎቹ እንደሚሉት በሁለቱ ክልሎች አዋሳኝ ቀበሌያት አካባቢ የሚኖሩ የኦሮሞ ጃርሶ እና የሶማሌ ግሪ ጎሳዎች መካከል አልፎ አልፎ በሚፈጸሙ የዋና ግጦሽ ግጭት ደም አፋሳሽ አለመግባባቶች ተደጋግሞ እየተከሰቱ ነው። ስሜ ይቆይ ያሉን የጭናክሰን ወረዳ ዳሪሙ ቀበሌ ነዋሪ በተለይም በሶማሌው ቱሉ ጉሌድ ወረዳ በኩል ታጥቀው ይንቀሳቀሳሉ ባሏቸው በየዕለቱ የሰው ሕይወት እንደሚጠፋ አልፎ አልፎም ከብቶች እንደሚዘርፉ ተናግረዋል። ባውንደሪ ላይ ጋርሶና ግ ይባላሉ። እዛ ጋር ብዙ ችግር አለ። አንድ ነው ሰው ኢትዮጵያዊ ነው። አንድ ነው ግን በአልፍ መንግስት የጉሰብ ነገሮች ፖለቲከኛዎች ትናንሹ ከተሞች የገደር ውስጥ ጡንነት አለ እንግዲህና፣ ጃርሶ ማለት ነው። ተራራ ውስጥ ገደር ውስጥ ብዙ ሰው የሞቱ ነው። ዳታ የለውም። ሰዓት በሰዓት ጎርመሽ ማግኘት የለውም። አስተያየታቸውን የሰጡን ሌላኛው የዚሁ ቀበሌ ነዋሪ ለደህንነታቸው ሲባል ስማቸው እንዳይጠቀስ በመጠየቅ ከትናንት በስቲያ እድሜው በሀያ የሚገመት ወጣት በታጣቂዎች ተመተው መገደሉን ነግረውናል። በዳሪሙ ቀበሌ ማህበረ ኮራ በሚባል ስፍራ በፈጣሪ ስም እምላለሁ፣ ምንም ያላጠፋ ወጣት የሶማሌ ልዩ ኃይል ፖሊስ ገለዩት ከብቶች ዘርፈዋል። መሳሪያውም ነጥቀዎት ሄዱ። በየጊዜው እዚህ አካባቢ ሰዎች ይደበደባሉ፣ ይሞታሉ። ይህን መንግስት እንዲያስቆምልን ነው የምንፈልገው። ነዋሪዎቹ እንደሚሉት በአካባቢው ባለው የጸጥታ ችግር አንዳንዴ የሞተን ሰው እንኳን አንስቶ መቅበር አዳጋች ነው። ከዚሁ ከጭናክሰን ወረዳ ዳሪሙ ቀበሌ ከአምስት መቶ በላይ አባወራዎች ተፈናቅለው እንደሚገኙም በማከል አስተያየታቸውን ሰጥተውናል። ብዙ ሰው ተፈናቅሏል። አምስት መቶ ቤቶች ተፈናቁሎ አለ። ዳሪሞ ጉባ ይባላል ወረዳ ወይ፣ ብዙ ማህበረሰብ ተፈናቅለው አሉ። ብዙ ችግር አለ። የተወጅ ውስጥ ገጠር ውስጥ ብዙ ሰው መገደል ነው። ቤት የሎም፣ ትምህርት እና ትምህርት የሎም፣ ጤና የሎም፣ ውሃ የሎም፣ ምግብ የአካባቢ ነዋሪዎች ቅሬታና አስተያየት ትክክል መሆኑን ያረጋገጡት በምስራቅ አረርጌ ዞን የጭናክስን ወረዳ አስተዳዳሪ አቶ አብዱልናስር ሼክ ሙሐመድ፣ ችግሩ የቆየ ቢሆንም ባሳለፍነው ሳምንት ደግሞ እንደገና ማገርሸቱን አስታውቀዋል። ግጭቱ በዚህ በዳሪሙ ቀበሌ ብቻ አለመወሰኑንም በማመልከት ና ወሌንሶ አካባቢ እንዲሁም ዲዳ በኩሉም ግጭት ተከስቶ ነበረ። በዛ የተነሳ ወደ አምስት መቶ ሰማንያ በአወራ ተፈናቅለው ነበረ። አራት መቶውን መልሰናል። ሌላውም ለመመለስ ስራ እየተሰራ ነው በግጭት ቆየና ፌቱን እየተቀያየረ የመጣ ነው። መንስኤው ዲፒኤልኤፍ አብዲልን ተጠቅሞ እዛ አካባቢ እውቀት ለመፍጠር እና ፍላጎቱን ለማሳካት የመጣ ግጭት ነው። በዚህ በፊትም ግጭት ነበረ፣ ሁለቱ ጎሳ መካከል በደርግ ጊዜም ነበረ፣ በኃይለስላሴም ጊዜም እሱን እንትን ተጠቅሞ ነው ይህንን የቀሰቀሰው። አሁን ግን ያለው ሁኔታ አልፎ አልፎ ከብት መዘራረብ፣ ሰውን መቅደል ተደብቆ አለ። በተለይ ትልቁ ችግር ግጦሽ ላይ ነው። የውሃ ችግርም ስላለ ውሃ ላይም ግጭት አለ። የቆየ ግጭትና ኮምፕሌክስ ስለሆነ እጁን አላወጡትም ፖለቲከኞችም በተለይ አብዲልን ሲታሰር የሸፈቱት አለች አሁን ግን በሁለቱ ክልል ህዝቡን ወደ ቀዬው ለመመለስና ወንጀለኛው ተይዞ በውይይት ለመፍታት እየተሰራ ነው። በጎሳዎቹ መካከል እርቅ ለማውረድ በተደጋጋሚ ጥረት ተደርጓል ያሉት ባለስልጣኑ ጥረቱ ሽፍታ ባሏቸው ታጣቂዎች መክሸፉን ተናግረዋል። ከህብረተሰቡ ድርጊቱን የሶማሌ ክልል ምልሻዎች ይፈጽማሉ መባሉን እንደሚያውቁም በመግለጽ ይህን ለማረጋገጥና ከክልሉ አዋሳኝ ወረዳ ኃላፊዎች ጋር ለመነጋገር የተደረገ ጥረት እስካሁን አለመሳካቱን አመልክተዋል። መልከው ይነሳል። ሄደን ግን አይተን ያረጋገጥነው የለም። እዚህ አካባቢ መከላከያ ነው ብዙ ጊዜ ችግር ሲፈጠር ቦታው እየደረሰ ግጭቱን የሚያስቆመው ይህንን ግን ለመወያየት በተለይ ጎረቤት የሆነ ወረዳ አመራር መገናኘት አልቻንም። ከትላንት ወዲያም ሶስት ቀን በፊትም መከላከያ ጋር ሄደን ለማነጋገር ጥራ ተደረገን አልተሳካለንም። አሁን ግን በቅርብ ጊዜ ዞን አማካኝነት ተቀጥረናል። ተነጋግረን ያሉ ችግሮችን ለመፍታት እያሰብን በአካባቢው በተደጋጋሚ ግጭት ብነሳበትም መከላከያ አካባቢው ላይ ሲሰፍር እንደሚጠፋም ተነግሯል። በሶማሌ ክልል በኩል የቱሉጉ ወረዳ አስተዳዳሪ አቶ ጉለት መሐመድ ኡስማንን ለማነጋገር ጥረት አድርገን አስተያየታቸውን በስልክ መስጠት እንደማይፈልጉ ነግረውናል። በተመሳሳይ ለክልሉ መንግስት ኮሚኒኬሽን ቢሮና የጸጥታ ዘርፍ ኃላፊ ተደጋጋሚ የስልክ ጥሪ በማድረግ አስተያየታቸውን ለማግኘት ያደረግኩት ጥረት አልተሳካም። ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።